በርሊን ላይ ማክሰኞ ለት በተከፈተው የንግድ አውደ ርዕይ ከኢትዮጵያ አስራ አምስት የንግዱ ማህበረሰብ አባላት ለመሳተፍ መጥተዋል። ዓላማው በአውሮፓ መካከለኛው ምስራቅና አፍሪቃ መካከል የንግድና መዋለ ንዋይ ፍሰቱን ማጠናከር ነው ተብሏል። በንግድ ትርኢቱ ኢትዮጵያ በቡና በቆዳ በእርሻ በጤና እንዲሁም በገቢና ወጪ ንግድ ዘርፍ መሳተፏን የንግድ ምክር ቤት የቦርድ አባል እንዲሁም የኦሮሚያ የንግድ ምክር ቤት ፕሬዝደንት የሆኑት አቶ ታደሰ ገና ለዲደብሊው ገልጸዋል። የልኡካኑ አስተባባሪና በእርሻው ዘርፍ የተሰማሩት አቶ ታደሰ በርሊን ላይ ስለተከፈተው የንግድ ትርኢት ምንነት እንዲህ ያስረዳሉ። ይህ አውደሪ ለመጀመሪያ ጊዜ የተዘጋጀ ነው። ቦታውም ትልቁ የበርሊን አውደሪ የሚታይበት ቦታ አይደለም። ይሄ ለመጀመሪያ ጊዜ አፍሪካ ዩሮፕና ሚድል ኢስት ለማገናኘት የተጀመረ የስንዴ ዘርን በማራባት በእርሻ ዘርፍ የተሰማሩት አቶ ታደሰ በአይነቱ የመጀመሪያ የሆነው የንግድ አውደ ርእይ ምንም እንኳን አነስተኛ መሆኑን ቢገልጹም፣ አጋጣሚው ግን ኢትዮጵያውያኑ በሀገራቸው ያለውን እድልና አጋጣሚ ለሌሎች ያስረዱበት መድረክ እንደነበርም አመልክተዋል። አድራሻ መለዋወጥ አለ። ኮንፈረንስ ነበረ። ኮንፈረንሱ ላይ የእኛም አገር ጉዳይ የቀረበበት ሁኔታ አለ። ያ ማለት ምንድን ነው? በኢትዮጵያ ውስጥ ያለው ኦፖርቹኒቲም በተመለከተ ቀርቧል። የተለመደው የዚህ የቡና ማስተዋወቅና ቡና ሰርሞኒ እና ስታንድ አግኝተን አንዳንድ ነገር ስለ ሀገራችን ለመጡት እንግዶች ለማስተዋወቅ ተሞክሯል። እና ያገኘነው ነገር ምንድን ነው? ነገሩ እንኳን ጀርመን ብቻ አይደለም የሚመለከተው፣ ከየቦታው ነው ከአፍሪካ ከሚድል ኢስት እና ዩሮፕ የመጡ ነው። ግን ከዚህ አካባቢ ያሉት ካምፓኒዎች ብዙ ለማወቅ ይፈልጋሉ፣ ፍላጎት አላቸው፣ ፓርትነርም ይፈልጋሉ። ስለኚ እኛ በበኩላችን በተለይ በቻምበሩ በኩል ፖቴንሻል ፓርትነር ልናዘጋጅላቸው እንደምንችል ሲመጡ ደግሞ ያው ቢዝነስ ቱ ቢዝነስ ውይይት ልና አዘጋጅላቸው እንደምንችል ያሉትን ሁኔታዎች ለማስረዳት ሞክረናል። እንዲያም ሆኖ አዲስ አበባ የሚገኘው የጀርመን ኤምባሲ የቪዛ አሰጣጥ ሂደት በንግድ ትርኢቱ ለመሳተፍ ያሰቡትን የንግድ ማህበረሰብ አባላት ለመድረኩ በሚገባ መልኩ ተዘጋጅተው እንዳይመጡ እንቅፋት ፈጥሮባቸው እንደነበረም ነው አቶ ታደሰ የገለጹት። የጀርመን ኤምባሲ ቪዛ ላይ አንገላቷል። ብዙ ሰዎች እስከ መጨረሻው ሰዓት ድረስ ብዙዎቹ እርግጠኞች አይደሉም። ሲመለሱ እንደገና አመልክተው ሲሰጣቸው ምን ሲሉ በቂ ዝግጅት አልተደረገም። ያው ሳምፕልም ይዞ ለመምጣት ኤምባሲው አንደኛ ከወሰደ በኋላ አንድ ሳምንት ምናምን ያቆያልን አፕሊኬሽኑ። ከዛም በኋላ ደግሞ በአንድ መስኮት ያሉት ሲፈቀድላቸው፣ በሌላ መስኮት ደግሞ ያለ በቂ ምክንያት ያለ ሰው በሙሉ ሪጀክት ያደርጋል። ይሄንን አፒል አድርጎ እንደገና አነጋግሮ ሁለተኛ ኢንተርቪው መጥቶ ነጋ ለመዘጋጀት ኮንፊዥን ተፈጥሮ ስለነበረ በቂ የዝግጅት ጊዜ በቂ እንትን አልተገኘም። በንግድ አውደ ርዕይ የተሳተፉት የአውሮፓም ሆነ የመካከለኛው ምስራቅ ሀገራት የንግድ ማህበረሰብ አባላት ኢትዮጵያ ውስጥ የመስራት ፍላጎት እንደሚያሳዩ፣ ሆኖም ግን የውጭ ምንዛሪው ጉዳይ እንደሚያሳስባቸው ነው የገለጹት። የኢትዮጵያ የንግድ ምክር ቤት አባልና የኦሮሚያ የንግድ ምክር ቤት ፕሬዝዳንት አቶ ታደሰ ገና አላቸው ፍላጎቱ ኢትዮጵያ እያደገች የመጣች ያለች ሀገር ሲሆኑ ያውቃሉ ግን ያው የተለመደውን ነገር ያነሳሉ ይኸውም ምንድነው ያው የኛ ችግር ኦረን ከረንሲ አሎኬሽኑ ላይ ፕሮፊታቸውን ወደዚህ ለማምጣት በሚችል በተለይ ያው ፓርትነርም ሲያገኙ ከዚህ ኤክስፖርት የሚያደርጉት ነገር ላይ ኤል ሲ ለመክፈት የውጭ ምንዛሬ መጥፋት ምናምን ላይ ችግር ይሆናል የሚል ነገር ያነሳሉ እንጂ ፍላጎቱ አለ የንግድ ትርኢቱን ከአውሮፓ መካከለኛው ምስራቅና የአፍሪቃ የንግድ ትርኢት በምህፃሩ ኢኤምኢኤ ከተባለው ተቋም ጋር በመተባበር ያዘጋጀው በበርሊን የኢትዮጵያ ኤምባሲ የኢትዮጵያን የቡና ማፍላት ስርዓት በዝግጅቱ ላይ ማቅረቡም ተገልጿል። በዛሬው ዕለትም ለሁለት ሰዓት የዘለቀ ስለ ወቅታዊው የኢትዮጵያ ሁኔታና በመዋለ ነዋይ ፍሰት ረገድ ስላሉ እድሎች ገለጻና ውይይት ተካሂዷል።